መጽሐፈ ኢዮብ ምዕራፍ ሃያ ሶስት። ኢዮብም መለሰ እንዲህም አለ። ዛሬም ደግሞ የሐዘንን ጉርጉሬ ገና መራራ ነው፣ እጁ በለቅሶ ጩኸቴ ላይ ከብዳለች። እርሱን ወዴት እንዳገኘው ምን ነው ባወቅሁ፣ ወደ ተቀመጠበት ስፍራ ምን ነው በደረስሁ። በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር የሚመልስልኝም ቃል ምን እንደሆነ ዐውቅ ነበር። የሚለኝንም አስተውል ነበር። በኀይሉ ብዛት ከእኔ ጋር ይሟገት ነበርን? እንኳን ያደምጠኝ ነበር። ቅን ሰው ከእርሱ ጋር በዚያ ይከራከር ነበር። እኔም ከፈራጄ ለዘላለም እድን ነበር። እነሆ ወደ ፊት እሄዳለሁ እርሱም የለም። ወደ ኋላም እሄዳለሁ እኔም አላስተውለውም። ወደሚሠራበት ወደ ግራ ቢሄድ። አልመለከተውም። በቀኜም ይሰወራል አላየውምም። የምሄድበትን መንገድ ያውቃል። ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሬ ወደ እርምጃው ተጣብቋል። መንገዱንም ጠብቄአለሁ፣ ፈቀቅም አላልሁም። ከከንፈሩም ትእዛዝ አልተመለስሁም። የአፉን ቃል በልቤ ሰውሬአለሁ። እርሱ ግን ብቻውን ነው። እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል። በእኔ ላይ የተወሰነውን ይፈጽማል። እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ። ስለዚህ በፊቱ ደነገጥሁ፣ ባሰብሁም ጊዜ ከእርሱ ፈራሁ። እግዚአብሔር ልቤን አባብቶታልና ሁሉንም የሚችል አምላክ አስደንግጦኛል። ከጨለማው የተነሣ ድቅድቁም ጨለማ ፊቴን ከመክደኑ የተነሣ አልደነገጥሁም።